የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የድርጅቱ አመራር በቢሾፍቱ ከተማ መገደሉን ገለጸ። የተገደለው አመራር ከዚህ ቀደም ከመንግስት ሰዎች ማስፈራሪያ ይደርሰው እንደነበረ የገለጸው ኢዜማ በጥይት ተመቶ መገደሉን አረጋግጫለሁ ብሏል። ለጉዳዩ መልስ እንዲሰጥ የተጠየቀው የቢሾፍቱ ከተማ ፖሊስ መምሪያ በግድያው ላይ ሐሳብ ለመስጠት አልፈቀደም። ሙክታር ጀማል ዝርዝሩን ይዘዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዳስታወቀው የአመራር አባሉ አቶ ግርማ ሞገስ በብሾፍቱ ከተማ የተገደሉት እሁድ ምሽት የካቲት 7 2013 ነው። የፓርቲው ቃል አቀባይ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት የአዳ ወረዳ አንድ ምርጫ ጉዳይ ሊቀመንበር የሆኑት አቶ ግርማ ከዚህ ቀደምም ማስፈራሪያ ይሰነዘርበት ነበር ብለዋል። ቤቱ አካባቢ ምሽት ላይ ነው የገደሉት። በጠይት ነው የመቱት። ከዚህ በፊት ኢዜማ ምትለው ነገር ቅርብህ ተጠቀመት እያሉ ያሰራሩት ነበር። በቅርብ ጊዜም ቢሾፍቱ ላይ ስብሰባ ለማድረግ አስበን በተደጋጋሚ ሙከራ ስናደርግ ነበረ። እሱ ነበረ ያንን ሙከራ ሲመራ የነበረው እና በፍጹም ፈቃደኛ አልሆኑም። ስብሰባ ለማድረግ በተደጋጋሚ ሞክረን ነበረ። የተለያየ ምክንያት ነበር የሚያቀርቡት። ቢሮም እንዳንከራይ የተለያየ ጫና ሲያደርጉ ነበረ። እዛ አካባቢ አርብ ዕለት እኛ ጋዚ አዲስ አበባ ነበረ በስራ ጉዳይ መጥቶ ቅዳሜ ዕለት ደግሞ ለእጩዎች እና ለኃላፊዎች የተሰጠትን ጫና ነበረ አዳማ ላይ ምስራቅ ዞና አባሎቻችን እዛ ላይ ተሳትፎ ስለ ትናንትና እንግዲህ ማታ ላይ ይሰማል ተፈጸመ ስለተባለው ግድያ አስተያየት እንዲሰጡን ያነጋገር ናቸው። የብሾፍቱ ፖሊስ መምሪያ ወንጀል መከላከል ኃላፊ፣ ኮማንደር በጅጋ ጉርሙ በጉዳዩ ላይ መግለጫ መስጠት የሚችለው የፖሊስ መምሪያው አዛዥ ብቻ መሆኑን ገልጸውልናል። የብሾፍቱ ከተማ ፖሊስ መምሪያ አዛዥ ኮማንደር ታሪኩ ለገሰ በበኩላቸው ከምርመራ በፊት ስለ ጉዳዩ ምንም መናገር እንደማይቻል ገልጸውልናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ